የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል ሀያ አምስት ዓመት ኋላ ብሎ በቸርሲያ ህልም ነበር እና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በኛ ፕሮግራም ጨርሶን ብዙ ቦታ ደርሰዋል። አዳዲሶችም እየተቀበል ነው። በየአመቱም ለአካባቢ ለተማሪዎችም፣ ለእኔም ትልቅ ደስታና ስኬት ነው ብዬ ነው በዚህ ጉዞ ላይም ከዚህም የተማርነውን ይዘንም ብዙ ነገር ለማድረግም ጥሮች አሉ። ሀያ አምስት አመታት የዘለቀ የበጎ አድራጎት ስራ ይልቁንም የመጪውን ትውልድ ዕጣ የሚያሰምር ውጥን የያዘ ጉዞ ነው። የቀድሞዋ ዓለም አቀፍ ሞዴል አናጌታነ ስለ በጎ አድራጎት ድርጅቷና ስለ ሌሎች ሥራዎቿ ታጫውተናለች። እኔ ጋር ያለው አባቴ አይስ ነበሩ። ሰሙ አገልጋይ ነበሩ እና እኛን ደግሞ ድኮ ና ያስተምሩ ነበር። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ዳሴ ማርያም ቃላችን የምችል ነበር። ግዕዝ ቋንቋ እንወጣው ነበር በኋላ ውሌ አባቴ ስለዚህ ግጥሞች የተበቃ ሌላ ለመያዝ እሱ ረድቶኛል መሰለኝ። ሰዓሊና ገጣሚ ነው፣ ከምሽቱ እንግዶቻችን አንዱ ቸርነት ወልደ ሚካኤል ስለ ግጥምና ስዕል ስራዎቹ ስለ ስነ ግጥምና ስነ ስዕል አለፍ ብለንም ስለ ሕይወት እናወጋለን። ንጉሥ ያክሊሉም ለምሽቱ ያሰናዳውን ቅንብር በአዲስ አበባ መስኮቱ ይዞ በኪላል እሁድ ሚያዝያ 20 2016 ዓመተ ምህረት። ሰላም ጤና ይስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅት ታየነን እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ። አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልኝ ክብረትና ክብረን እንደምናመሻችሁ፣ ከእሁድ ምሽት ዜና ጋር እንግድ ውልኝ ነኝ። ሱዳን ኤሚሬትስን በጠብ አጫሪነት ከሰሰች። ሱዳን የተባበሩት አረብ ኤሚሬትስን በጠብ አጫሪነት በመክሰስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ በአስቸኳይ ስብሰባ እንዲያደርግ ጠይቃለች። ዲፕሎማሲያዊ ምንጮችን ጠቅሶ የኤፍፒ ዜና ወኪል እንደዘገበው ከሆነ ሱዳን ኤሚሬትስን ከሰራዊቷ ጋር በመፋለም ላይ ያሉትን የፈጥኖ ደራሽ ኃይሎች በመደገፍ ከሳለች። ሱዳን ለወራቶች ኤሚሬትስን የፈጥኖ ደራሽ ኃይሎችን በመደገፍ ስትከስ ቆይታለች። የተባበሩት አረብ ኤሚሬትስ ክሱን ታስተባብላለች። በተባበሩት መንግስታት ድርጅት የሚገኙት የሱዳን ቋሚ መልእክተኛ ጥያቄውን ለጸጥታው ምክር ቤት በሳምንቱ መጨረሻ ማስገባታቸውን፣ ይህም ኤሚሬትስ ለፈጥኖ ደራሽ ኃይሎች መሳሪያዎችን በማቀበል የጠብ አጫሪነት ተግባር ፈጽማለች የሚል እንደሆነ ዘገባው አመልክተዋል። ሱና የተሰኘው የአገሪቱ ዜና ወኪልም የሱዳን ቋሚ መልእክተኛ አል ሐሪት ኤድሪስ ለጸጥታው ምክር ቤት ጥያቄውን ማስገባታቸውን አረጋግጠዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ለጸጥታው ምክር ቤት በጻፈው ደብዳቤ የሱዳንን ክስ ውድቅ አድርጓል። የጸጥታው ምክር ቤት በበኩሉ በሰሜን ሱዳን ዳርፉር ክልል እየተባባሰ የመጣው ውጊያ እንዳሳሰበው በትላንትና ዕለት ገልጿል። በኬንያ ጎርፍ ሕይወት መቅጠፉን ቀጥሏል። በኬንያ እየቀጠለ ባለው ከባድ ዝናብ ምክንያት በተከተለው ጎርፍ ሕይወታቸውን ያጡት ሰዎች ቁጥር 76 መድረሱ ተነግሯል። ካለፈው ወር ጀምሮ የጣል ያለው ከባድ ዝናብ እንደሚቀጥልና ሕዝቡ ለበለጠ ከባድ ዝናብ እንዲዘጋጅ ባለስልጣናት አሳስበዋል። በትላንትና ሁለት ብቻ ስድስት ሰዎች ህይወታቸውን እንዳጡ ተነግረዋል። ኤልኒኞ በተሰኘው የአየር ንብረት ለውጥ ሳቢያ ባለፉት ሳምንታት ውስጥ በኬንያና በአካባቢው ሀገራት ዝናብ በከፍተኛ መጠን በመጣል ላይ ይገኛል። በመዲናዋ ናይሮቢ 130000 ሰዎች መፈናቀላቸውን ባለስልጣናት አስታውቀዋል። የ24000 የ24 ቤተሰብ አባላት እንደሆኑ ታውቋል። መዲናዋ ናይሮቢ ከባድ ጉዳት የታየባት ሆናለች። ከሟቾቹ ውስጥ 32 የሚሆኑት የከተማዋ ነዋሪዎች ናቸው። ከ16000 በላይ ቤተሰቦችም ተፈናቅለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቶጎ የፓርላማ ምርጫ ልታደርግ ነው። አጨቃጫቂ የነበረውን የህገ መንግሥት ማሻሻያ ተከትሎ ቶጎ ነገ ሰኞ ሚያዝያ 21 2016 ዓ.ም የፓርላማ ምርጫ ታደርጋለች። ህገ መንግሥታዊ ማሻሻያው ፕሬዚዳንት ፎኛ ሲምቤ ለረጅም ዘመን ቤተሰባቸው ይዞ የነበረውን አገዛዝ የሚያራዝም ነው ሲሉ ተቃዋሚዎች ይከሳሉ። ለ20 ዓመታት በሥልጣን ላይ የቆዩት ፎኛ ሲምቤ ሥልጣኑን የተረከቡት ከአባታቸው ኛሲምቤ እያደማ ነው። አባታቸው ለ40 ዓመታት ለሚጠጋ ዘመን ቶጎን ገዝተዋል። የህገ መንግስታዊ ማሻሻያው ምዕራብ አፍሪካዊቷን አገር በአንድ ቤተሰብ ቁጥጥር ስር እንድትቀጥል ያደርጋል ሲሉ ተቺዎች ይናገራሉ። በማሻሻያው መሠረት ፕሬዚደንቱ በህዝቡ ሳይሆን በፓርላማው ይመረጣል። የአብላጫ ድምፅ ያለው ፓርቲ መሪ የሚኒስትሮች ምክር ቤት ፕሬዝደንት ሲሆን ዋናው ስልጣንም የዚሁ ምክር ቤት ይሆናል ተብሏል። ገዢው ፓርቲ ዩኒየን ፎር ዘ ሪፐብሊክ በሰኞው ምርጫ አሸናፊ ከሆነ ኛሲምቤ ስልጣናቸውን እንደተቆናጠጡ ይቀጥላሉ ተብሏል። በማሻሻያው መሰረትም የስልጣን ዘመን ገደቡ አይመለከታቸውም። በመጨረሻም በጋዛ ተኩስ ማቆም ላይ እንዲደረስና በሀማስ የተያዙ ታጋቾች እንዲለቀቁ ለማስቻል ዲፕሎማሲያዊ ጥረቱ ዛሬ እሁድ እየቀጠለ ባለበትም ወቅት እስራኤል በግዛቲቱ ላይ የምታካሄደውን የአየር ድብደባ ቀጥላለች። በሐማስ የተያዙ ሁለት ታጋቾችን ያሳያል የተባለ ቪዲዮ መለቀቁን ተከትሎ በእስራኤል ቁጣው አይሏል። ተቃዋሚ ሰልፈኞች ጠቅላይ ሚኒስትር ቤንጃሚን ነታንያሁ ስምምነት ላይ እንዲደርሱ ግፊት በማድረግ ላይ ናቸው። በጋዛ የሚታየውን ሰብአዊ ሁኔታን በተመለከተ ዓለም አቀፍ ተቃውሞ እንደቀጠለ ነው። እስራኤል በምድር ራፋን የምትወር ከሆነ ሰብአዊ ቀውሱ እንደሚከፋ እና ብዛት ያላቸው ሲቪሎች ሕይወታቸውን እንደሚያጡ የዓለም አገራት መሪዎችና የእርዳታ ድርጅቶች በማስጠንቀቅ ላይ ናቸው። ይህ በእንዲህ እንዳለ የፈረንሳይ የውጭ ጉዳይ ሚኒስትር ስቴፋን ሴዡኔ ዛሬ ሌባኖስ ገብተዋል። በእስራኤልና በሌባኖስ ድንበር መካከል ያለው ግጭት እንዲረግብ ጥሪ ለማድረግ ነው ተብሏል። የሌባኖሱ ታጣቂ ቡድን ሄዝቦላ በየቀኑ በሚባል ደረጃ ከእስራኤል ኃይሮች ጋር የከባድ መሳሪያ ተኩስ ልውውጥ በማድረግ ላይ ነው። የፍልስጤማውያኑ ፕሬዝዳንት መሐሙድ ሃባስ እስራኤል ራፋን ከመውረር እንድታስቆም ዛሬ እሁድ አሜሪካንን ተማጽነዋል። እስራኤል በራፋ ወረራውን የምትፈጽም ከሆነ በፍልስጤማውያኑ ታሪክ ከባድ እልቂት ይሆናል ብለዋል ሃባስ። ሐማስ ከዚህ በፊት ቋሚ የተኩስ ማቆም እንዲደረግ ቢጠይቅም እስራኤል ሳትቀበለው ቀርታለች። አክሲዮስ የተሰኘው የዜና አውታር ሁለት የእስራኤል ባለሥልጣናትን ጠቅሶ ዛሬ እንደዘገበው ታጋቾች ከተለቀቁ በኋላ በጋዛ ዘላቂ ጸጥታ እንዲኖር እስራኤል ሐሳብ አቅርባለች። ጦርነቱ ከጀመረ ወዲህ እስራኤል ተኩስ ለማቆም ፍንጭ ስትሰጥ የመጀመሪያው ነው ተብሏል። ክብራትና ክብራን፣ ለምሽቱ ያስኩስ ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ ይጋብዛለሁ። ዜናውን ያሰማኋችሁ እንግዲህ ወሌ ነኝ። መልካም ምሽት። እሁድ ሚያዝያ 20 2016 ዓ ም በድጋሚ ጤና ስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ያይና አሉላ ከበደንን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ፣ አዎን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም።

ይሁን ካለው ተቀብዬ የሚል ጊዜ ማለት ተመባጓች ማለት ማኝ ከምሽቱ፣ እንግዶቻችን አንዱ ገጣሚ ቸርነት ወልደ ሚካኤል በገዛ እንደ በቱ ባነብበልን የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል። ቀዳሚዋን ስልት እናስከትል። የዛሬ 25 ዓመት የትምህርት እድል ለማያገኙ ልጆች መማሪያ ከአዲስ አበባ ወጣ ብላ በምትገኘው በአሌልቱ ያቋቋመችው ትምህርት ቤት በየዓመቱ የተቀበላቸውን በሺዎች የሚቆጠሩ ታዳጊዎች ለፍሬ አብቅተዋል። ከዓመታት በፊት እንግዳችን በነበረችበት ወቅት ባጫወተችን የበጎ አድራጎት ድርጅቷ አማካይነት ስለምታከናውናቸው ስራዎች በሞዴልነት ሙያዋ ያከናወነችውን ተከትሎ ስላቋቋመችው የፋሽን ዲዛይን ኩባንያና እንዲሁም የአፍሪካ የፋሽን ዲዛይን ኢንዱስትሪ እንዲበለጽግና በዓለም የፋሽን ዲዛይን መድረክ ተገቢውን ስፍራ እንዲያገኝ ስለምታደርገው ጥረት አጫውተናለች። ና ጌታነህ በቅድሚያ ለጊዜሽ እናመሰግናለን። እንኳን እንድናመጣሽ። እንደምን ዋላችሁ። ግሪቲንግ ፍሮም አዲስ። በፕሮግራማችሁ ስለጋበዛችሁ በጣም አመሰግናችኋለሁ። እኛም በጣም እናመሰግናለን አና የፋሲካ በዓልም እየደረሰ ነው ከወዲሁ መልካም በዓል እንዲሆንልሽ እንመኛለን አመሰግናለን ለእናንተም መልካም በዓል ይሆንላችሁ እናመሰግናለን አና የዛሬ ሀያ አምስት ዓመት ያቋቋም ሹት ትምህርት ቤት እንግዲህ በሺዎች የሚቆጠሩ ተማሪዎችን አፍርቷል ረጅም መንገድ ተጉዟል የተለየ ልምድ የተለየ ሁኔታ ውስጥም የማለፍ እድል የገጠመሽ ይመስለኛል ለመሆኑ ከሀያ አምስት ዓመት በኋላ አሌልቱ የሚገኘው ኢሲኤፍ የህፃናት ተቋም የተሰኘው ትምህርት ቤትሽ በምን ደረጃ ላይ ይገኛል? አጠቃላይ ሁኔታውስ ምን ይመስላል? ተማሪዎችሽ፣ የትምህርቱ ሁኔታ፣ ሌሎች ተያይዘው የሚታዩ በአካባቢው ሁኔታ ላይ አዎንታዊ ተጽዕኖ ያሳደሩ እንቅስቃሴዎችን ጨምሮ ብታስረጅን። ለጥያቄያቸው አመሰግናለው ያው ሀያ አምስት ዓመት በጣም ረጅም ጊዜ ነው። እኔም አንዳንዴ እንደ ህልም አድርጎ ነው የሚታየኝ ምክንያቱም በቃ ትላንት ነበር ነው አርጌ ነው አንዳንዴ ማስታወሰው እና፣ ያ በጣም ብዙ መንገድ ሄደናል። በጣም ደስ የሚል ቦታ ላይ ነው ያለ ነው። እግዚአብሔር ይመስገን ፈተናውንም አልፈናል። ብዙም ጥሩ ነገሮችን በጣም ትልልቅ ነገሮች ለማድረግም ችለናል። በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል ሀያ አምስት ዓመት ኋላ ብሎ መቼስ ያውን ህልም ነበረና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በእኛ ፕሮግራም ጨርሶን ብዙ ቦታ ደርሰዋል። አዳዲሶችም እየተቀበል ነው በየዓመቱም ስለዚህ እየቀጠለ ነው እና ለኮሚኒቲውም፣ ለአካባቢው፣ ለተማሪዎችም ለእኔም ትልቅ ደስታ እና ስኬት ነው ብዬ ነው እንግዲህ። በዚህ ጉዞ ላይም ብዙ ነገርም ከዚህም የተማርነውም ይዘንም ብዙ ነገር ለማድረግም እቅዶች አሉ እና በጣም ትልቅ ስራ እየሰራሽ ነው ያለሽው፣ እንግዲህ አሉላት እዚህ እንደሆነ ይህንን ትምህርት ቤት ልታቋቁም የህፃናት ትምህርት ቤት ልታቋቁም ገና ሀሳቡ ሲጠነሰስ በእኛ ዝግጅት አነጋግረናት ነበረ። እሷን እና እዚህ ያለችውን ዳይሬክተሯን እና ሀያ አምስት አመት ነትን በጣም ረጅም ጊዜ ነው። እስኪ በልጆቹ ላይ ያመጣውን ውጤት፣ የደረሱበትን ደረጃ፣ ቤተሰቦች ጋር እያበረከተውን አስተዋጽኦ እየጠቀሽ ግለጭልን እስኪ ተማሪዎች ያው በየ አመቱ አዳዲስ ተማሪዎች ነው የምንቀበለው። ለሀያ አምስት አመት ሳያቋርጥ በልዩ ልዩ ምክንያትም ችግርም ቢኖርም አንዴ ሳናቋርጥ በየአመቱ በየክላሱም አርባ አርባ ተማሪ ከኪንደጋድን ጀምሮ እስከ ስምንተኛ ድረስ ነው የምናስተምረው። ከስምንተኛ በኋላ ደግሞ ወደ ሃይ ስኩል እዛው አሌቱ ከተማ ውስጥ ሃይ ስኩል ተምረው ካስፈለጋቸውም የእኛን እርዳታ ሳያቆም በዩኒፎርም ሆነ በትምህርት ቤት ሰፕላይም ሆነም በምግብም ሆነም በክሊኒክም በሚያስፈልግ ነገር እርዳታ እያደረግን ሃይስኩላቸውን ጨርሰው ደግሞ ወደ ዩኒቨርሲቲ ወይ ወደ ቮኬሽናል በሚፈልጉበት አቅጣቸው ለመሄድም እየረዳ ናቸው። አምስትን ዓመት አሳልፈናል። እንግዲህ እንደ ስፔሻል ባች አድርገን የምናየው ምክንያቱም የመጀመሪያ ባቹ ያው ምሳሌ መሆን የሚችሉ ናቸው። ከነሱ ቀጥሎ የሚመጡት እና እነሱ አሁን ግራጁዌት ሲያደርጉ አብዛኛዎቹ ዩኒቨርሲቲ ገብተው ከሰባ አምስት ፐርሰንት በላይ በኦነር እንግዲህ፣ በከፍተኛ ነጥብ ተወዳድረው በማትሪክም በሚኒስትሪም ከዛ በኋላ ወደ ዩኒቨርሲቲም ገብተውም እና በቃ ከመጀመሪያ ባች ጀምሮ ነው እንግዲህ የተወሰኑ እየተመለሱ በቃ ሌልቱ ትምህርት ቤቱንም እኛም ድርሻችን መርዳትም አለብን፣ የእኛም አሻራ መተው አለብን እንደ ካደግን ኋላ ተመልሰን እናስተምር ብሎ በራሳቸው ፍላጎት መመለስ ጀመሩ። ከመጀመሪያ ባች ጀምሮ እና ከዛ ኋላም ቀጥሏል። ዛሬ ሀያ ፐርሰንት ሀያ በመቶ የእኛ አስተማሪዎች የእኛ ተማሪዎች የነበሩ ናቸው። እና ይሄ በጣም ትልቅ ለእኛ ትልቅ ደስታ ነው ምክንያቱም ያው እነሱም ራሳቸውም ለራሳቸውም ደግሞ በጣም ጥሩ ነው። ተመልሶ ዛሬ ትምህርት ቤቱንም መዳት መቻላቸው ደግሞ እዛም ደግሞ ስላደጉም ደግሞ ያውቃሉ ምን ያህል እነሱም እንደተረዱ እና ከዚህም ቀጥሎ ደግሞ ያሉት ልጆቹ መረዳት እንዲችሉም ቀጣይነት እና ያው ትምህርት ቤታቸው ትንሽ ለየት የሚያደርገው ማለት የምችለው ያው ከመጀመሪያው ትምህርት ሚኒስቴር ስር ባለው ክሪክለም እየተከተልም በተጨማሪ ብዙ አክቲቪቲዎች እንጨምር ነበር እንደ ክላቦች በተለይ በአርት ዙሪያ በተለይ በድራማ፣ በሙዚቃ፣ በስፖርት፣ በእንደዚ በኤንቫይሮንመንት፣ በእንደዚህ አይነት ዙሪያዎች ብዙ ክላቦችን ኢንትሮዲውስ አድርገን ነበረ ከመጀመሪያ ጀምሮ እና ይሄ በጣም የረዳቸው ዛሬ እንግዲህ ወደ ኋላ ስናይ ምክንያቱም ኤክስፖዝ አደረጋቸው። ለእርሻም የራሳችን ያው እርሻም እና መሬትም እንትን ስላለን ማለት ህልም እዛ አውቶኖመስ ለመሆንም በተቻለ መጠን የራሳችን እርሻም የራሳችንም ላሞችም እንትንም ስላለን በዛ ዙሪያ በጣም ኤክስፖዝ ሆኗል ልጆቹ እና በጣም የረዳቸው ብዙ ነገር ሰፋ ብሎ ለማሰብም ራሳቸውም ችሎም ልዩ ልዩ አይነት ሙያዎችን ለመስራትም ችለዋል። ከዛ ውጭም ደግሞ ያው በጣም ተጣጣሪ ናቸው ሴቶችም ወንዶቹም። በቃ በሀምሳ ሀምሳ ፐርሰንት ነው የምንቀበለው። ሴቶችም በተለይ እኩል ነው። በቃ በትምህርትም ሆነም በስፖርትም ሆነም በሌላም አክቲቪቲዎችም እኩል ነው ከወንዶቹ ጋር አንድ ላይ ፓርቲስፔት የሚያደርጉትም ኮምፒት የሚያደርጉትም እና ይህም ትልቅ እርዳታ አድርጎላቸዋል ብለን ነው የምናየው። ዛሬ ወንድም እህት ብለው አንድ ላይ ተፋቅሮ ተደርስተው ተረዳድተው ላምናይም አሉም ግራጁዌትም ካረጉ ኋላም ትልቅ ግሩፕ ፈጥረዋል። በፌስቡክም በሌላም በሶሻል ሚዲያም ይገናኛሉ። የወለዱም አሉ፣ ሌላ ሀገርም ስኮላርሽፕ አግኝተው ሄዱ አሉ፣ የራሳቸው ስራ የሚሰሩም አሉ። እዛው አካባቢ ውስጥም ቀርቶ ደግሞ ቢዝነስ ውስጥ ይጀምረዋል። የመጀመሪያ ኢንተርኔት ካፌ ካፌ በእኛ ተማሪ ግራጅዌት ነው የመጀመሪያው። እንደዚህ ስቴሽነሪ እንደዚህ አይነት በቃ ልዩ ልዩ አይነት አክቲቪቲዎች በጣም አክቲቭሊ ይሰራሉ። ከዛም በተጨማሪ ደግሞ በቃ እኔንም ዛሬ የሚመክሩኝ እነሱ ናቸው። አድገውም እኔን አንድ ላይ ምንድነው እኛ አንድ ላይ መስራት ልብጅ ና ያ ኦነርሽፕ በቃ ኢሲፍ አንቺ ብቻ አይደለሽም ማለት እኛም አንድ ላይ አጠገብ ሆነን ቦርዱም እየሰራ ነው ኢንተርናሽናልም ሰፖርትም እያገኘንም እኛ ብቻ እዚህ እንትን ማለት የለም እኛም እንመሳተፍ አለብን ብሎ በጣም ነው የሚያበረታቱኝ። ስለዚህ ለእኔም በጣም ደስ ብለኝ ብዙ ከዚህም ደግሞ ሌላ ትምቴቶችም ለመክፈትም ይህንኑ ትምቴቱም ለማሳደግ ብዙ እቅዶች አለን። ደግሞ ይሳካል ብዬም ተስፋ አደርጋለሁ። ያው ደግሞ ምክንያቱም ያለን ሰፖርት ሲስተም በጣም ትልቅ ነው ማለት እንችላለን። በጣም ረጅም የተሳካ መንገድ ነው የተጓሹ ራሳቸው መልሰው የሚሳተፉበት ደረጃ መድረሱም በእርግጥ ያስደስታል። ማህበረሰብም ሊበለጽግ ሊያድግ የሚችለው ያን አይነት ኃላፊነት መውሰድ ሲችል ነው። እና የሚያበረታታ ይመስላል። እንደው የትምህርት ቤቱን ጉዳይ ለጊዜው ገታ አድርገን፣ በሙያሽም ሌሎች ስራዎች ትሰሪያለሽ። በፋሽን ዲዛይኑ የነቃ ተሳትፎ አለሽ። የዲዛይን ስራዎችን በሀገር ውስጥ ትሰሪያለሽ። ይልቁንም ደግሞ በአፍሪካ የፋሽን ዲዛይን እንዲያድግና ኢንዱስትሪው በዓለም የፋሽን ኢንዱስትሪ መድረክ ቦታ እንዲያገኝ ግፊት ከሚያደርጉ ጥረት ከሚያደርጉ ሰዎች አንዷ እንደምሆንሽ እስኪ ደግሞ እንደው በመጠኑ ስለሷ ጫዎችን በአፍሪቃ ደረጃም በአገር ውስጥም በኢትዮጵያ ደረጃም የፋሽን ኢንዱስትሪው ምን ያህል እያደገ ነው? እነኝህ ጥረቶች የቱን ያህል ፍሬያማ እየሆኑ ነው? ለእኔ በጣም የተያያዘ ነው ከኢሲፍ ህጣናት ተቋምና ከአፍሪካ ሞዛይክ ለእኔ የተያያዘ ነገር ነው። ምክንያቱም ያው አፍሪካም ኢትዮጵያም አገሬን እወዳለሁ፣ ሀገር እወዳለሁ እና ብዙ ምድል አግኝቼ ውጭ ብኖርም ያው ተመልሶ አንድ ነገር አደርጋለሁ። ከመምጣት በፊትም ብዙ ነገሮች ለማድረግም እቅዶች ነበሩም እና ያው ፋሽን ኢንዱስትሪ ዛሬ እንግዲህ አምስት አመት በላይ ሰርቼበት በፊት አይቼው ብዙ ነገር ነው ለእኔ እድሉን እያለን ለምንድን ነው የአፍሪካን ኢንዱስትሪ ፋሽን ኢንዱስትሪ ማደግ አልቻለው የሚለው ጥያቄ በቃ ከድሮ ጀምሮ ራሴን ብዙ ጠይቅ ነበር። ምክንያቱም ጥሬ እቃዎች አሉ፣ ብዙ ኦፖርቹኒቲ ሊኖር ይችላል እና ለምንድ ነው ወደፊት ያልሄድንበት እና ያው ተመልሼ እዚህ ራሴው እየኖርኩ እየሰራሁ ያየሁኝ ይበልጥ ኢምፓክት ማድረግ ይችላል በማለት ነው ያው ተመልሼ በፋሽን ኢንዱስትሪ ውስጥ ያው ፉልታይም መስራት የጀመርኩት እና ጥሩ ጊዜ ነው ማለት የምችለው፣ ያው ብዙ ወጣቶች ወደ ፋሽን ኢንዱስትሪ መግባት ኢንትረስት እያሳዩ ነው። በዩኒቨርሲቲ ሌቭልም እየተሰጠ ነው፣ በዲግሪ ሌቭል ጥሩ ጥሩ ፕሮግራሞች፣ በፕራይቬትም ፋሽን ትምህርት ቤቶችም ተከፍተዋል፣ እና ብዙ እድሎች አሉ ዛሬ በፋሽን ኢንዱስትሪ ውስጥ ለመግባት። ግን በቂ አይደለም፣ ለምክንያቱም ከዛም በላይም መስራት አለብን። በቢዝነስ ሰንስ ብናየውም የፋሽን ኢንዱስትሪ በጣም ለአገሩም፣ ለኢኮኖሚውም፣ ለወጣቶችም በጣም ስራ መስጠት የሚችል ኢንዱስትሪ ነው። ምክንያቱም በጣም ረጅም የሆነ ቫሊዩ ቼን አለው። በጣም ረጅም የሆነ ኦፖርቹኒቲ መስጠት የሚችሉ ስራዎች አሉ እና ከጥጥ ፋርመሮች ጀምሮ እስከ ፋሽን ዲዛይን፣ እስከ ቡቲክ፣ እስከ በዛ መሀል ደግሞ ሸማኖች አሉ። በዛ መሀል የእጅ ስራ የሚሰሩ አሉ። መሽን ኦፐሬተሮች አሉ። የሚቆርጡ አሉ። ፓተን የሚሰሩ አሉ። ቡቲክ ራ የሚያደርጉ አሉ ፎቶግራፍ የሚያነሳ ሰው አለ፣ ሞዴሎች አሉ የሚያስተዋውቁ ሜካፕ አርቲስቶች አሉ። እንደዚህ ሲባል በጣም ሰፊ ኢንዱስትሪ ነው እና በዛ ዙሪያ ላይ ብዙ መሰራት የሚችል ነው። እንግዲህ ያው አሁን ባለንበት አፍሪካ ሞዜክ ያው እዚህ ኢትዮጵያ ሬጅስትሬት ሆኖ እንደ ቢዝነስ ያው እንደ ፒ ኤል ሲ በልዩ ልዩ ኤሪያዎች እየተሳተፈ ነው። መድረኮች ልዩ ልዩ ትልቅ ትልቅ መድረኮች ኦርጋናይዝ እያደግን ነው። በፌስቲቫልም በፖፕአፕም ቢውቲኮችም ያው ልዩ ልዩ ብራንዶችም ኬሪ ያደርግን ከዛም ውጭም ደግሞ አሁን ሽመና በቅርቡን ጀምረናል። ሽመናን እንዴት ነው ሞደርናይዝ ማድረግ የምንችለው? እንዴት ነው ማሳደግ የምንችለው? የሽመና ኢንዱስትሪ ባህላችን በጣም የሚለየው ከሌላ ዓለም በሙሉ ያለን ሀብት ነው። ይሄ የሽመና ትራዲሽናችን ና እሱን እንዴት ነው ፕሬዘርቭ ማድረግ የምንችለው? እሱ እንዴት ነው ማሳደግ የምንችለው? እንዴት ነው ደግሞ በዛም ደግሞ የሚሰሩትንም እንዴት ነው ስራውን ለቀው ወደ ሌላ ስራ እንዳይሄዱ እነሱን ከኛ ኩል አንድ ላይ እንዴት ነው ኢንዱስትሪው ማደግ ሁላችንም ውን ውን በሚሆን ሁኔታ ላይ ማሳደግ የምንችለው? በቆዳም ዙሪያም ያው በጣም ቆንጆ ቆዳ አለን። ሎካሊ ያ እንዴት ነው ቫሊዩ አድ ተደርጎ በዲዛይን ተለውጦ ለሎካልም ለኢንተርናሽናል ማርኬት ማቅረብ የምችለው? እንደዚህ የሚሉትን ነገሮች ላይ ነው የምንሰራው። ፋሽን ኢንኪቤተር ፕሮግራምም ጀምረናል የዛሬ አምስት ዓመት። ያው እንደዚህ ወጣቶች በፋሽን ኢንዱስትሪ ላይ ጎበዝ የሆኑትን መርጠን በእኛ ዲዛይን ሰንተር ውስጥ አንድ ላይ ኢንኪቤት የአንድ ዓመት ኢንኪቤተር ፕሮግራም አለ። በፓርት ታይም ፍለክስ ብል የሆነ ፕሮግራም ዲቨሎፕ አድርገን ወደ ስራ ዓለም ውስጥ ከትምህርት ቤት ወጥተው ወደ ስራ ዓለም ውስጥ ለመግባት የሚያስፈልጓቸውን ቱሎች የቢዝነስ ሳይዱን ለማወቅም ስኪልዛቸውን እንዴት ነው አፕግሬድ ማድረግ የሚችሉት እንዴት ነው ኔትወርክ ማድረግ የሚችሉት እንዴት ነው ስኬል አፕ ማድረግ የሚችሉት የሚሉትን በወርክሾፖች እና በልዩ ልዩ አይነት አክቲቪቲዝ ኦርጋናይዝ እያደረግን እንግዲህ አምስት አመት ኦርጋናይዝ እያደረግን ነው። ያው በተቻለ መጠን የትኑ ችግር ያለው ዲስ ኢንዱስትሪው ማደግ የማይችልበት ያለውን ነገሮችን እቲ እየተወያየንም ከሌሎችም ዲዛይነሮችም ጋርም እንደዚሁም ከሌላም ኦርጋኒዜሽኖችም ጋር እያየን አንድ ላይ ማሳደግ የምንችልበትን መንገድ ምንድን ነው የሚለውን ነገር ያው ቀን በቀን ራሴ የምጠይቀው ነው ምክንያቱም የውጭ ስኖርም በፋሽን ግስት ስር ብዙ ምድል ነበረኝ። ጣላ ሀገርም፣ ፈረንሳይ ሀገርም ትልልቅ ለንደንም፣ ኒውዮርክም፣ ቶኪዮም ትልልቅ ኢንዱስትሪ ውስጥ ትልልቅ ፋሽን ዊክ ውስጥ ለመስራት እድል ስለነበር ብዙ ነገር ለማየት ችያለሁ። እና እነዛ ነገሮች እነሱ ለምንድነው የኛ ከኛ የተለየው? ይበልጥ ክሬቲቪቲ ከኛ ኖሮ ነው? አይደለም። ክሬቲቪቲ ምንም ላክ አያደርግም፣ ምንም አይጎለንም ግን ኦፖርቹኒቲስ ነው። የተወሰነ ኦፖርቹኒቲ እነሱ ሰፖርት ያገኙበታል። የትምህርት ቤት ሌቨላቸው ሜይ ቢ አድቫንስ ሊሆን ያላቸው ኢኩፕመንት ከኛ ያለ ተሻለ ሊሆን ይችላል። ጥሬ እቃዎቹን ለማግኘት አክሰሱ እኛ ያለን ቻለንጅስ ሌሎቹ ላይ ላይኖራቸው ይችላል እና እነዚያን ነገ ነጥቦችን በደንብ ቀረብ ብለን ብናያቸው እንዴት ነው በተሻለ መንገድ ኢንዱስትሪ ማድረግ የሚችለው። እና ያው ቢዝነስን ቢኖረኝም ፒኤልሲ ቢኖረኝም እኔም እንደ ቢዝነስ በአይሶሌሽን ማደግ አልችልም። አይደለም ማደግ የምችለው ሁሉም እንደ ኢንዱስትሪ ሲያድግ ነው። የተሻለ ጥሬ ጋር ከተገኘ ለሁላችን ጥሩ ነው። የተሻለ ትምህርት ቤቶች ከሆኑ ሁላችንም ያስፈልገናል። ፓተርን ሜኪንግ ያስፈልጋል። የሚቆርጥ ኳሊቲ ኮንትሮል ማድረግ ያስፈልጋል። መሽን ኦፕሬቶች ያስፈልጋል። ስለዚህ ትምህርት ቤቶች የተሻሻለ ሄዱ ለሁላችን ወይን ወይን ነው እና እኔም ያው ዋናው ስራዬ እንደ ፋሽን ዲዛይነር ነው አሁን የራሴምን ኮሌክሽን በአፍሪካን ሞዛይክ ዲቨሎፕ አደርጋለው። ደግሞ ዋናው ፎከስም ሜድን ኢትዮጵያ ባለን ሀብት፣ ባለን ሮምት ጥሬ እቃዎችን መስራት የምንችለው ነገር ለሌላ አለም ማቅረብ ነው። ምክንያቱም ከዚህ በፊት ከሌላ አለም የመጡ የእኛን ጥሬ እቃ ወስደው ቫሊ አድርጎ ለእኛ ነበር የሚሸጡት። እና አሁን እንዴት እኛ ራሳችን ያለን የራሳችንም ጥሬ እቃ የራሳችን ዲቨሎፕ አድርገን ለኢንተርናሽናል ኮሚኒቲ ይላለው በኢኮመርስም ደግሞ ግሎባል ማርኬት አሁን አክሰስ በፊት ያልነበረ አሁን እንደልብ ሁሉም ሰው አክሰስ ማድረግ የምንችልበት ጊዜ ላይ ነው ያለ ነው እና እነሱንም ፕላትፎርሞች ተጠቅመን ማሳደግ የምንችልበት ላይ ነው። በጣም ኤክሳይቲንግ ጊዜ ነው። እንደ አፍሪካን ዲዛይነር ያው እንደ ኢትዮጵያዊ ዲዛይነር፣ ሌሎችም አፍሪካ ሀገሮችም ያሉትን ተመሳሳይ ነው። ቻለጅ ግን ዛሬ በልጥ ኦፖርቹኒቲ ያለን ከዛሬ አስር አስራ አምስት ሀያ ዓመት በፊት ምክንያቱም ያው ማርኬቱ ተከፍተዋል። እናውቃለን። አዌርነስ ኢንተርናሽናል ኮሚኒቲ ደግሞ ይበልቅ ኮንሽስ ሆኗል። ማስ ፕሮዳክሽን፣ ይሄ ፋስት ፋሽን የሚባለው ነገር ሁሉ ጊዜው አልፈዋል። አሁን ስናየው ወደ ኋላ ሄደን ያው የነበረው ኢምፓክት ኢንቫይሮንመንቱ ላይ ሆነ በብዙ ነገሮችም የነበረው ኢምፓክት በጣም ጉዳተኛ ስለነበረ እኛ ያንን ሁሉ አድረስ ካደረግን በተሻለ መንገድ ፕሮዳክቶቻችን ለማርኬቱ ማቅረብ እንችላለን። ስለዚህ ጥሩ ጊዜ ነው። ያው ስራ የለም አለለም፣ ስራው ከባድ ነው፣ ግን ጥሩ ጊዜ ነው አሁን ፋሽን ውስጥ መስራትና ኤክስፔሪየንስ ይዤ ስለመጣሁኝ የተወሰነ ያህል ያንን ደግሞ ሸር ማድረጉ ደግሞ ትልቅ ደስታ ይሰጠኛል። ደግሞ ያለውን ችግር ደግሞ እኩል ተካፍ ነው አንድ ላይ እዚሁ አንድ ላይ እየኖርን ችግሩን አንድ ላይ እየተካፈልን ነው መስራቱ፣ ደግሞ ትልቅ ደስታ ነው የሚሰጠኝ። ምክንያቱም ያው አንዳንዴ ከሩቅ ሆኖ መስራት እና እዚሁ ሆኖ መስራቱ ትልቅ ልዩነት አለን። ቀን በቀን ማሳለፈውን ችግር እንግዲህ ሌሎቹ ከደዋላ ያሉት ያንን አስር ሃያ ጊዜ ነው እንግዲህ እጥፍ ነው የነሱም የሚላቸው ገና ስትጀምር ያለ ቻለንጅ ብዙ ስለሆኑ አና ምን ምንድን ነው የምታመርቻቸው? በአንቺ ዲዛይን የሚሰሩ እንደ ዋና ዋናዎቹ ምርቶች ምንድን ናቸው? አፍሪካ ሞዛይክ ስር የሴቶች ልብስ እናመርታለን፣ የወንዶች ልብስ እናመርታለን፣ የልጆች ልብስ እናመርታለን ለቤት ደግሞ ሶፍት ፈርኒሽንግ የምንል ለምሳሌ እንደ መጋረዣ፣ እንደ ትራስ ልብሶች፣ እንደ ጠረጴዛ ልብስ፣ እንደ ፎጣዎች ይሄ ለኢንቴሪየር የሚሆኑም እናመርታለን። ፋስት ፋሽን አይደለም። ስለዚህ ብዙ በአንድ አናመርትም። ማርኬትም የተከተል ነው የምናመርተው። ዲዛይን ፎከሳችን ምንድን ነው? ከሎከሊ አፍሪካ ውስጥ ከሚገኙ ጨርቆች ከኢትዮጵያም ከሌላም አፍሪካዎች ሀገሮችም የዲዛይን ስቴቲክም ደግሞ ዝም ብሎ ትሬንዱ ለመከተል ብቻ ሳይሆን የአፍሪከን ታች ያለበት የአፍሪከን ኢንስፒሬሽን ያለበት ናቸው ልብሶችም ወይም ዲዛይን የማደርገው። አንድ ሱቅ አለን። ሁለተኛው ሱቅ መከፈትን ነው አሁን በቅርቡ እንከፍታለን። አፍሪከን ሞዛይክ ዶት ኮም አቬይላብል ነው ለኢንተርናሽናል ማርኬት፣ ጥሩ እየሄደልን ነው እና ያው ጥሩ ጥሩ የሆነው ያው ይሄ ኢኮመርስ ፕላትፎርሙ የራሳችን ብቻ ፕሮዳክት ብቻ አይደለም የምናደርገው። ሌሎችም ዲዛይነሮችም በዛ ፕላትፎርም ላይም ፕሮዳክታቸውን ማቅረብ እንዲችሉም አመቻችተናል። ስለዚህ አሁን ለጊዜው አምስት ስድስት ዲዛይነሮች አሉ። በሁሉም በደንብ እናውቃቸው ናቸው፣ ጎበዞች ናቸው። የእኛን ኢንኩቤተር ፕሮግራምም አልፈዋል። በጣም ብዙ እድገት አይተናል። እነሱም ደግሞ ፕላትፎርሙ ላይ አሉ። ከዚህም በላይ ደግሞ እንዲያድግም ሌሎችም በየጊዜው ለመጨመርም ነው ሀሳባችን። ድሮ የነበረው በሱቆች ነው ማከፋፈል። በመሀል ብዙ መዶመን አለ እንደምታውቁት እና ያ ብዙ ይጎዱ ነበር ፋሽን ሀውሶች። አሁን ግን በኢንተርኔት በኢኮሜርስ ቀጥታ ለማርኬቱ ማቅረብ እንችላለን። ዌብሳይት አለን በዛ ተጨማሪ ደግሞ ዩኒፎርም ውስጥም ገብተናል። ያው ያሉት ትልልቅ ሆቴሎች የተከፈቱ ናቸው። ከዚህ በፊት ወይ ዱባይ ወይ ኬንያ ወይ ደቡብ አፍሪካ ነበር የሚያሰሩት ዩኒፎርማቸውን። እምኛ አንሞክርም ብለን በዛው ገባንበት። ብዙ ትልልቅ ሆቴሎችም ዩኒፎርም ያቀርብብን ነው ዴሊቨር ማድረግ የምንችለው ሁሉም እዚሁ ሀገር ውስጥ ተሰርቶ ለእኛም ትልቅ አዲስ ኦፖርቹኒቲ ነው። ጥሩ ስራ አለ። ያው እንግዲህ ቻለንጆዎችም ደግሞ ሶሉሽን እየፈለግን ወደፊት ይሄድን ነው። ከዋና ጌታነሽ ጋር ያደረግነው ያደረግ ውይይት አላበቃም። የዛሬ 25 ዓመት ይህንን ትምህርት ቤት ለመክፈት እንደምን ተነሳሳች? ቀጣይ እቅዷስ ምንድን ነው? የቤተሰብ ኃላፊነትን፣ ትምህርት ቤትንና የፋሽን ዲዛይን ድርጅትን አንድ ላይ በስኬት ለመምራት ያስቻላትስ ምን ይሆን? በሁለተኛው አጋማሽ እንመለስበታለን። የሚበዛውን ስለ ግጥምና ስለ ስለ ስዕል ጥበብ የሚደራ ወግ ነው። ቀጣዩ የመስኮቹ ባለሙያ ከሆነው ሌላው የምሽቱ እንግዳችን ጋር ነው የምናደርገው። ሰዓሊና ገጣሚ በቅርቡም ወደ ትወና መድረክ ጎራ ያለው እንግዳችን ሸርነት ወልደ ሚካኤል ነው። አሁን የገዛ ስራዎቹንም ጨምረን ስለ ዘመኑ ጥበብና ህይወት የሚደረግ ደርዝ ያለው ወግ እናወጋለን። አውቃት ልብ ነበራት ቀልብ ያበጀ በሃይማኖት የታጠረ በበዓል ቦጌ ደረጀ ከእለታት አንድ ቀን ይሉንታ ስናጣ ልቧን ብፈልገው እንደኔ ዋጣው ቷጥፍቶ ጠፊ ነው ትግሥቷ ቻይ እንደ መሬት ምረቷን ነገን ያኖራል አፏ እንደ ሕፃን አንደበት ይጣፍጣል ይናፍቃል መቼም አትናፍቅ ትለኝ ፈልጌ ደግሞ አልናፍቅ

እና ክቡራን አድማጮቻችን ከቸርነት ጋር የሚጀምር ነው፣ ቃለ ምልልስ አልተቋጨም። ተከታዩን በመጪው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳችንን ገጣሚ ሰዓሊና ተዋናይ ቸርነት ወልደ ገብርኤልን ለጊዜው እናመሰግናለን። እግዜር ይስጥልን። አሁን ወደ አድማጮች መስኮት እንሻገርም። በቅርቡ ከዚህ ዓለም በሞት የተለዩትን የቀድሞውን እውቅ ድምፃዊ ሙሉቀን መለሰንና ታዋቂውን ሰዓሊ ጥበበ ተርፋን ሕይወትና ስራ የተዘከርንበትን የራዲዮ መጽሔት ቅንብር የተከታተላችሁ በርካታ አድማጮቻችን የላካችሁልን አስተያየቶች ደርሰውናል። ቀንና ጥበበ ለማህበረሰባቸው ብዙ ያበረከቱ የጥበብ ፈርጦች ነበሩ። በቅርብ የሚያውቋቸውን ጋብዛችሁ በሚገባቸው ወግ አክብራችኋቸዋል። ምስጋና ይገባችኋል ያሉን አዳኔ የተባሉ አድማጭ ናቸው። መቼም ኖሮ ማለፍ የሰው ልጆች የሁላችንም እጣ ነው። በተሰማሩበት መስክ አንዳች ፋይዳ ያለው ስራ ሰርቶ ማለፍ ግን ሕያው ያደርጋል። ሙሉ ቀንና ጥበበ ያንን ለማሳካት ችለዋል። ያሉን ደግሞ ረድኤት ተቋመ የተባሉ ሌላዋ የራዲዮ መጽሔት አድማጭ ናቸው። በድሉ የተባሉ አድማጫችን ደግሞ ሁሉም ከራሱ ፍላጎትና ዝንባሌ አንጻር አንዱን ብቻ ነጥሎ በሚያቀርብበት በተለይም የሙሉቀንን ድንቅ የሙዚቃ በረከቶች ብቻ ሳይሆን የዕድሜውን አጋማሽ ያህል የኖረበትን መንፈሳዊ ሕይወቱንም በመታሰቢያ ዝግጅታችሁ ተገቢውን ቦታ ሰጥታችሁ በማስተናገዳችሁ ዛሬ ሁሉ እንዳሻው የሚያደርገውን የጋዜጠኝነት ሙያችሁን እንደ ሁልጊዜው የሚያስጠብቅና ምሳሌ የሚሆን ማለፊያ ስራ ነው የሰራችሁት። እናመሰግናችኋለን ብለውናል። አድማጮቻችንን፣ አዳነን፣ ረዴት ተቋምን እናበድሉን ለመልካም አስተያየቶቻችሁና ለተሳትፏችሁ እናመሰግናለን። ታዲያ አንዳንዶቻችሁ አስተያየቶች በቀጥታ በግል ነውና የደረሱን በጣቢያችን የኢሜልና የስልክ መልእክት መቀበያ አድራሻዎች ለራዲዮ መጽሔት ብላችሁ ብትልኩልን የተሻለ ይሆናል። እስኪ አሁን ደግሞ ከሙሉ ቀን የቅርብ ወዳጆች አንዷ የሆነችው ዕውቋ ሰአሌና ገጣሚ ከበደች ተክላ ያደረሰችን ከዓመታት በፊት ለሙሉ ቀን የጻፈችውን ግጥም እናስከትል። ለሙሉ ቀን መለሰ ይህንን የፍቅር ካህን ከመቅደስ ያስወጣው ማን ነው? ጽንህ ሙሉ መውደድ ይዞ መዓዛው ቤቱን ባወደው በዜማ ምስጠቱ ጥልቀት ጥላቻን ዘሩን አምክኖ የመውደድ እስ በተከለ ከኪነት ሱታፊው ማዕድ ምን ነው ራሱን ከለለ ከማህሌቱ ውጭ ቆሞ እንዳፈረሰ ደብተራ ዜማን በዜማ ሊለውጥ በሌላ ልሳን ሊጠራ መላ ሲፈልግ አድሮ ውሎ አሁኑም እሱን መረጠ። ቃልን ከዜማ ቀየጠ። ቀድሞም እሱን ነው ያረገ። ቃልን ከዜማ አዋህዶ መውደድን ሰማ ያሳርገ። ከበዴ ተክላ እንደ አውሮፓ አቆጣጠር ኦገስት 20 ዓም የሙሉቀን መለሰን ህይወትና ስራ ለመዘግ ያሰናዳነውን ዝግጅት ተከታትላ አስተያየቷን ያደረሰችን ከሙሉቀን የቅርብ ወዳጆች አንዷ እቋ ገጣሚና ሳሊ ከበደች ተክላብ ከበርካታ አመታት በፊት ለሙሉቀን መለሰ የጻፈችውን ግጥም ነበር ያቀረበችልን። ከበደችን እናመሰግናለን። እግዚአብሔር ይስጠለን። አድማጮች፣ አሁን ከአና ጌታነ ጋር ወደ ጀመርነው ቃለ ምልልስ ነው የምንመለሰው። በመጀመሪያው አጋማሽ እልባት ካደረግንበት እንንደረደራለን። ከቤቱ፣ ቤቱ ልመልስሽ እና እኔ የዛሬ ሀያ አምስት ዓመት እንግዲህ ሀያ አምስት ዓመት የተጀመረበት ነው። ከዛ በፊት ነው ሀሳቡ የተጠነሰሰው ብዬ አስባለሁ። ያደግሽው በተለያዩ ውጭ ሀገሮች ነው በአውሮፓ ሀገሮች ውስጥ ነው። ከዛ በኋላ አሜሪካን ሀገርም በየቦታው ብቻ በለሙት ሀገሮች ውስጥ ነው የኖርሽው እና ተመልሼ የሀገሬን ልጆች የሀገሬን ማህበረሰብ መርዳት አለብኝ በተለይ በትምህርት የሚለው ሀሳብ እንዴት ነው በውስጥሽ ሊጠነሰስ የቻለው? እንዴት ለዚህ ስራ ቆርጬ መግባት አለብኝ ወደሚለው ሀሳብ ያመራሽው? እውነት ለመናገር ያው እኔ የተወደድኩት ውጭ ነው ከስምንት እስከ አስራ ሁለት እድሜ በመሀል ኖርያለሁ፣ ግን ውጭ ተወልጄ ነው የመጣሁት እና ያው መጀመሪያ አሁን ትልቁን ምስጋና እና በጣም እድለኛም የነበርኩት ያው ወላጆቼ ናቸው ከልጅነት ጀምሮ ውጭም፣ ኢትዮጵያ ከመጣትም በፊትም የሀገር ፍቅር የሀገር ክብር እንዲሰማን እና በቃ ከመጀመሪያውን ጀምሮ እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ በመሆንም ትልቅ ክብር ይሰማኛል የሚለውን ነገር ከልጅነት ጀምሮ ነው እና ያ በትልቅ መንገድ ረድቶኛል። ያው ይሄ እንደዚያ ዓይነት ነገር ካደግን ኋላ አይደለም ከልጅነት ጀምሮ ካደግንበት ነው እንደዚያ ዓይነት ነገር ብዬ ነው የምገምት። ሆነ ሁሌም ከልጅነትም ጀምሮ ኢትዮጵያ ተመልሼ አንድ ነገር አድርጋለሁ ብዬም ሁሌ እቅድ ነበረ፣ ፕላን ነበረ፣ ግን መቼ እንዴት፣ በምን መንገድ እንደሆነ አላውቅም ነበረ። ግን ያው በልጅነትም አባቴም እናቴም ያው በዛን ጊዜ ብዙ በአገሪቱ ውስጥ የነበሩ ችግሮች ቴሌቪዥን ላይ ምናምን ስናይ ያው ሁሌ ጥያቄ ጠይቅ ነበር ምክንያቱም ዓለም ሁሉ የሚያውቀው ይሄ ብቻ ነበር ስለ አገራችን። ግን ያው ከዛም በላይ ደግሞ አገሩ ብዙ ነገር አለው ብዙ ሀብት አለው እና ስለዛ ግን አይወራም የሚለው ነገር ብዙ እንትን አስብበት ነበር እና ያው በተለይ አባቴም ያው እንግዲህ አንችም ስታድጊ እናንተም ስታድጉ የራሳችሁን አሻራ የራሳችሁን መንገድ ፈልጋችሁ ውጭ የማያውቁን ታሪክም መናገር አለባችሁ። እነሱ ላያውቁ ይችላሉ። እነሱም ሁሉም አፍሪካ አልሄደም እንግዲህ ያው ሚዲያ ላይ የሚታየው ነገሮች ሁሉ ፖዚቲቭ አልነበሩም። ስለዚህ ያንና አስተዳደግም አንድ ላይም ሲሆን ነው እንግዲህ ግን መቼ ነው እንዴት ነው ማድረግ የሚለው ነገር በፍጹም ላይ በዛን እድሜ አላሰብኩትም ነበረ በልጅነቴ። ከዛ በኋላ ነው እንግዲህ ወደ ሞድሊንግ ስገባ በልጅነቴ ድል አገኘ ሆኝ ብዙ ነገር ለመስራት ፋይናንሽል ኢንዲፐንደንት ሆኛ ትራቭል ለማድረግም እና የዛን ጊዜ ላይ ነው፣ ለምን ለምን ልጠብቅ? ለምን አሁን አላደርገውም? ጥሩ ሁኔታ ላይ ነኝ። ለምን ይሄን እድል ይሄን ፕላትፎርም አልጠቀምም? አሁን ለሌሎች ከዚህ ይበልጥ ደስታን ፉልፊልመንት፣ እና ይበልጥ ኢምፓክት ማድረግ የምችልበት መንገድ ካለ ለምን አልጠቀመውም በማለት ነው ያው ፋሽን ኢንዱስትሪ ኦርጋናይዝ ማድረግ የጀመርነው አፍሪካ መዜት። መጀመሪያ ስንጀምር እኮ በፋንድሬዚንግ ነበር የጀመርነው፣ ያው ገንዘብ ለመሰብሰብ እና ችግር ድርቁም ያለውን የነበረውን ችግሮችን ማሳየት ሳይሆን በፖዚቲቭ መንገድ ፋሽን ዋንደርፉል የሆኑ ኢቨንቶች እያዘጋጀን ከዛ በኋላ ገንዘቡን መሰብሰብ እንችላል በማለት ሀሳብ ገባንበት። ያው ያ ብዙ ሀሳብ አልሰጡኝ። እንዴት ዝም ብሎ ፈንድሬስ ከማድረግ እንደ ቻሪቲ ኢቨንት ለምን ሰስቴንብል የሆነ ብዝነስ በዚህ ዙሪያ አልሰራም እና ይበልጥ ኢንዱስትሪ ማሳደግ የምችልበትን ነገሮችም ምን አልገባም በማለት ነው። እንግዲህ ያው ኢሲኤፍ ምንድነው መጀመሪያ ላይ የሚለው ነገር ባይ ሀሳብ ባይኖርኝም አት ሊስት አቅም ነበረኝ። እንዳ እረፍት ጊዜ ኢትዮጵያ መጥቼ እስቲ ላጥና ሁኔታን አልኩኝ። በመጀመሪያ ላይ ግን እንደዚህ በፋርማሲስት ቤታት ቦርዴ የሚባል የፈረንሳይ ኢንተርናሽናል ኤንጂኦ ነበረ። ፋንድሬዚንግ ኦርጋናይዝ ማድረግ ፈልገው ለዛ ዙሪያ ላይ አንዳንድ ነገሮችን እንድሳተፍ ፈልገው ነበረ እና ያው ካልቸራል ኢቨንት ማድረግ ከቻልኩኝ እሳተፋለው፣ ግን ያው ችግሩን ብቻ ለመናገር ከሆነ በቂ የምናገር ስላለ እኔ በእንደዚ አይነት መንገድ ስለ ሀገር ማውራት አልፈልግም። እና እድል ከሰጣችኝ በፖዚቲቭ ሆነ ከዚህ ቀደም ብሎ በማይታወቅ ወይም በማይሰማበት መንገድ ማስራየት እድል ስጡኛሉ። በዚህ ተተባበሩን እና ቆንጆ ሆነ አርቺ አዘጋጀንም ከዛ በኋላ ደግሞ ቀጠልና ወደ ሌሎች ነገሮች ማድረግ ሲ ግን ያንን ኢቨንቱን ካደረግ በኋላ ያው ወደ ሞያሌ ሬፊጂ ካምፕ ለመምጣት እድል አገኘሁኝ እና ያው ኢትዮጵያ ሳይሆን ኬንያ ሞያሌ ሬፊጂ ካምፕ እና እዛ የተወሰነ ጊዜ ቆየሁኝ ብዙ ነገር አየሁኝ እና በቃ ያ ነበር ለእኔ ወሳኝ ተመለስግን ይወት ልጆቹ ዙሪያ መስራት ፈልጋለው ባሉት ድርጅቶችም የረዳሁኒም ያው በሌላም በምችልበት መንገድ አትሊስት እንደዚህ ችግር ላይ ያሉት ልጆች መርዳት የምችልበትን መንገድ መፍጠር አለብኝ በማለት ያው ወደ ኒውዮርክ ጀመርኩኝ፣ ኦርጋኒዜሽኑን ጓደኞች የሰበሰብኳቸው ትረዴኝ ምናም በሀሳብም ሆነም በምችሉት መንገድ በማለት በቃ ሁሉ ብዙዎቹ ለመርዳት ዝግጁ ነበሩ። እና በዛ ነው የገባሁበት። ያው መጀመሪያ ሶስት አመት የነበሩት አንዳንድ ድርጅቶች ኮንታክት ስለነበረኝ ኒውዮርክ ዩኒሴፍ ኮንታክት ሰጡኝና እዚህ መጣሁኝ። በዛን ጊዜ አበበች ጎበና ለመተዋወቅ እድል አገኘኝ። ሲስተርስ ኦፍ ቻሪቲ፣ እዚህ ደግሞ ሻሸመኔ ስኩል ብላይንድ ትምህርት ቤት ነበረ። ተተዋወቅኳቸው በሚያስፈልጋቸው አቅማቸው በቻለበት መንገድ ገንዘብ እየሰበሰብን እንረዳ ነበረ ስቲ ከዚህም ደግሞ ሌላ ምን ማድረግ ይችላለው ይበልጥ ኢንቫልቭድ መሆን የምችልበት እና የዚህን ጊዜ ነው እንግዲህ የትምህርት ቤቱን መገንባት እና የትምህርት ቤቱን ለመጀመር ሀሳብ መጣልኝ እና ትምህርት ቤት ብንከፍት የራሳችን በቤስት ኤጁኬሽን በተለይ ሮ ከከተማ ውጪ በሆነ ደካማ ቦታ ፈልገን እዛ አካባቢ ኢምፓክት ማድረግ የምንችልበት መንገድ ለምን አንፈልግም በማለት ያው ገባን። ከኔ አጠገብ የነበሩት ቦርድም፣ ኦርጋናይዚንግ ኮሚቴ፣ ፈንድሬዝ የሚያደርጉትም ሁሉም በቃ አጠገቤ ሆኖ ማንም ሰው ብቻውን ሰክሰስፉል አይሆንም። ሁሌ በጀርባ ብዙ የሚረዷቸው ሰዎች አሉና ና እነሱ ረድቶኝ በሐሳብም በምክርም በገንዘብም በፋንድሬዚንግ በብዙ ነገር ረድቶኝ ነው ያው መጨረሻ ላይ አሌክቱን የዛሬ ሀያ አምስት አመት ያ ለትምህርት ቤት ገነባን። በሰባ ሰባት ተማሪ ዛሬ ሀያ አምስት አመት በኋላ ያው በየአመቱ አርባ አርባ አስተማሪ እየተቀበልን ከስር ከስር ከኬጂ እስከ ስምንተኛ ክፍል ነው እና ያው ሳናቋረጥ ሀያ አምስቱን አመት በጥሩ መንገድ ገፍቶ አድጎ ዛሬ ትልቅ ምሳሌ ሆኖ ለአካባቢውም በኮቪድ ጊዜ ማይተነዋል። ያው በኮቪድ ጊዜ በነበረው ችግር የእኛ ተማሪዎች ናቸው ወደ ሰባ የሚሆኑ ተማሪዎች ቮለንቴር አድርጎ ለአንድ አመት ከግማሽ እዛ አካባቢ ላሉት ውሃ ያቀረቡ ምግብ እያቀረቡ ልብስ እያጠቡ እየረዱ በቃ ፈልገው ራሳቸው እኛ ፈንድሬዝ ከጀርባ እያደረገን አካባቢውን በቃ ማንም ሰው ተቸግሮ ብቻውን እንዳይሆን እንርዳ ብሎ የእኛ ተማሪዎች ናቸው በጣም አክቲቭሊ የሰሩት እና ይህ በጣም ለኛ ትልቅ ነገር ነው ኮሚኒቲ ውስጥ። ብዙ ነገር ለመስራትም ፈልገናል፣ ችለናል። በገንዘብ ብቻ ሳይሆንም በሐሳብም ተምክርም፣ በምሳሌ የኛ ተማሪዎች ያው በጣም እንትን ጎበዞች ዲስፕሊን ናቸው። በጣም ያስኮራል እንደ ማንም እናት። ስለዚህ ያው ጥሩ መንገድ ደርሰናል። እኔ ያ ጀማመሮ መጀመሪያ ላይ ያው ስ ኢሞሽናሊ የገባበት እርግጥ ፕላኖች ነበሩኝ። በጣም አምብሽት ፕላን በየሁለት ሶስት ዓመት አዲስ ንሲት ከፍታለሁ ብዬ ነበረ የገባበት ያው ተሳክተን ጥሩ አድርገን አንዱ ትምህርት ሰርተናል። እንግዲህ አሁን ከዚህ ኋላ ያለው ደግሞ ተስፋ እናደርጋለን በፓርትነርሽፕ በአንድ ላይ እየሰራን በሌሎች ትንቴቶች ለመክፈትም ተስፋ አደርጋለሁ። ግሩም ነው። እንደው በጣም ረጅም ጉዞ ቆንጅት እንዳነሳችው ከሃያ አምስት ዓመታት በፊት የተጠነሰሰ እንዴት እንደምጀምር የማታውቂው ግን ቀስ እያለ የራሱን መልክ የያዘና በርካታ ስራ የሰራሽበትን መንገድ ነው ያስጎበኘሽን። በእኔ በኩል የመጨረሻ የምለው ጥያቄ በአንድ በኩል በርካታ ህጻናትን የወደፊት ተስፋ የወደፊት ህይወት ማቃናት የሚጥር ትምህርት ቤት የበጎ አድራጎት ስራ ታራምጃለሽ፣ በሌላ በኩል ደግሞ ፋሽን ዲዛይኑን የሚመለከተው ራሱን የቻለ የአንቺን ጊዜና እውቀት ጉልበት የሚጠይቅ እንደገና ደግሞ ቀደም ብያነሳሁት ያነሳውት በአህጉር ደረጃም አፍሪቃ በኢንዱስትሪው የሚገባትን ቦታ እንድታገኝ ኢትዮጵያንም በዛው ደረጃ ለማሳደግ የምትሞክሪው ስራ ጊዜ የሚጠይቅ ይመስለኛል። የቤተሰብም ኃላፊነት አለ፣ ልጆች አሉሽ። ስለሱም ምን በመጠኑ ትነግሪናለሽ። እንዴት ነው የምታጣጥሚው፣ እንዳንቺ ይህን አይነት ከራስ ያለፈ ነገር ለመስራት ለሚፈልግ ሰው እንደ መንገድም እንደው እንዴት ነው የምታመጣጥኝው ጊዜሽን እነኝን ሁሉ ነገሮች ለማድረግ? በመጀመሪያ ላይ በጣም እድለኛ ነኝ። እግዚአብሔር ይመስገን፣ በጣም ሰፖርቲቭ የሆነ ቤተሰብ አለኝ። ባለቤትም፣ አድማሱም፣ እናቴም፣ እህቶቼም፣ ጓደኞቼም እንደ እህቶቼ የምላቸው ጓደኞች ብዙ አሉኝ ሁሌ አንዳንድ ነገሮችን ማድረግ ስፈልግና እርዳታ ካስፈልገኝ ሁሉ አጠገቤ ናቸው። ብቻዬን ይህን ሁሉ ነገር ሰራ ማለት አልችልም። ስለዚህ በዛ ዙሪያ እነሱ በጣም በጣም ረድቶኛል። ባለቤትም በልጆቹ ዙሪያም ያለውንም እኩል ሆነን እሱም ፕሮፌሽናል ነው የራሱን ክሬር ያለው እና አንድ ላይ ሆነን በቃ ልጆችም ሳይጎዱ እኛም በምናምንበት ጉዞ በምናምንበት መንገድ መሄድ የምንችልበትን ተወያየን የተመካከርን ነው። ብዙ ነገር ለማድረግም የቻልኩት ግን ያው ሁሌ ደግሞ ባላንስም ያስፈልጋል። ሁሉም ነገር በአንዴ መሆን አይችልም። ስለዚህ አንዳንዴ ያው ባላንስ አክት ነው። ሁሌ ኦርጋናይዝድ፣ በጣም ዲስፕሊን መሆን ያስፈልጋል። ብዙ ነገር ለማድረግ ሲፈለግ ኦርጋናይዝድ ካልሆን ሁሉም ነገር በሁሉም አቅጣቸው መሄድ ይችላል። ስለዚህ በዚህ ዙሪያ ላይ ዲስፕሊን ለመሆን ሞክራለው። በፕላኒንግ በጣም የታወቅኩኝ፣ ፕላን አደርጋለሁ። አንድ አመት በፊት ነው ፕላኒንግ መጀምረው አንዳንድ ነገሮች ያው ከዛም ውጭ እንግዲህ እግዚአብሔር ይመስገን ልጆችም ከልጅነታቸው ጀምሮ ነው ስራዬንም ወርክ ኤቲካችንም ያውቃሉ፣ እና እነሱም ያው ለእነሱም ጥሩ ምሳሌ መሆን እንፈልጋለን። የሚያስቸግሩ ልጆች አይደሉም። መሳካት ችሏል። ኮርስ ቻለንጅስ የነበሩበት ጊዜ ነበሩ፣ ግን ጀነራሊ ብዙ ነገር እንደ ትምህርት አድርጌ ነው ያየሁት። አንዳንዴ ከሚያስፈልግ ስራ ኦቨርሎድ ማድረግ ራስን ከድካም ውጭ ብዙ ነገር አያመጣም። ስለዚህ ራስን ፔዝ ማድረግ ያስፈልጋል። ግን ከጊዜ በኋላም ደግሞ ታይምም ማነጅ ማድረግም አንዳንዴም ደግሞ ካቅም በላይ የሚሆን ነገሩን ደግሞ መተውም ደግሞ መቻልም ከጊዜ በኋላ መጣ። ያው መጀመሪያ ላይ ልጅነትም ምንም ነበረ፣ ብዙ ነገር ውስጥም ብዙ ነገር በአንዴ ማድረግ ነበር የምፈልገው። ግን ከጊዜ በኋላ ብዙ ነገር ለመማር ችያለው። ግን ያው ባላንሲንግ አክት ነው ያሉትን ችግር ደግሞ ብቻዬን አይደለም። አንድ ላይ ቤተሰብ ማጠገቤ ጓደኞች ማጠገቤ መካሪዎች ማጠገቤ ሆኖ ነው እንግዲህ ፈተናም ጊዜ ነው ያሳለፍኩትና ለእኔ ትልቅ እርዳታ ናቸው ማለት ነው። ብቻዬን ሆኖ ኖሮ ይሄን ሁሉ ማድረግም አልችልም ነ የሚቀጥሉት ሀያ አምስት አመታት እቅድሽ ምንድን ነው የሚሆነው? እንደዚሁ ቆንጆ እንደሆንሽ ነው የምትቀጥይው? እርግጠኛ ነኝ ከዛ ሌላ እንግዲህ ባለበት ጉዞ መቀጠል ነው። እንግዲህ እኔም ላለፈው ሀያ አምስት አመት አንድ አላማ ነበረኝ ሆነ ፕሮፌሽናሊ አንድ አላማ ነበረኝ። እሱም ሀገሬ ተመልሼ ባለኝ አቅም የኔን ኮንትሪቢሽን የኔን አሻራ፣ ይህንን መስራት የምችለውን ነገር ለመስራት ነው በዛ እቅድ ነበረኝ የዛሬ ሀያ አምስት አመት። ያው እግዚአብሔር ይመስገን ተሳክቶ እዚህ የኖርኩ አሁን በዚህም ደግሞ ለመቀጠል ፈልጋለሁ። በፋሽን ኢንዱስትሪ ውስጥ ብዙ የሚሰሩ ነገሮች አሉ። ገና አልጀመርናቸውም ቅድም እንደጠቀስኩት እና በምችለው መንገድ ያንን ከኢንተርናሽናል ፓርትነሮቻችን ጋር የሆነን ከጓደኞቻችን የኢንተርናሽናል ፋሽን ኢንዱስትሪውን አንድ ላይ እያደረግን ማሳደግ የምንችልበትን መንገድ ነው። በትምህርት ቤትም ዙሪያም ያው እንዳልኩት እኔም ራሱ አልፎ ተርፎ የእኛ ተማሪዎች ራሳቸው ዝግጁ ናቸው። በቃ አይሲፍ ማደግ አለበት ብሎ ተዘጋጅተዋል። እና በጣም በዚሁ መንገድ ለመቀጠል ያው ከእግዚአብሔር ጋር ጤናና ያው ሁሉም ሰላም ሆኖም እኛም በደንብ የምንፈልገውን በደንብ በደንብ ፎከስ ባለ መንገድ እንሰራለን ብዬ ተስፋ አረጋለው እና ያ በጣም ኦፕቲሚስቲክ ነኝ። እንግዲህ ያው ሀያ አምስት ዓመት ተጠብቅ አልፈልግም ያው በየጊዜው ነው አሁኑ ነው ከስር ከስር በተማርነው መንገድ እንዴት ቶሎ ስኬል አፕ ማድረግ ያለብን የምለው ነገር ኦፍኮርስ እያሰብኩ ነው። እንግዲህ ያው ከእግዚአብሔር ጋር ሁሉም ነገር በዛ መንገድ ይሄዳል። ቆንጅት፣ እንግዲህ ከአና ጋር የጀምር ነው ውይይት ብዙም የሚነሱ ነገሮች አሉ። በእርግጥ ከዚህ በጣም መስፋት ይችላል። ነገር ግን ያው የጊዜ ገዳቢነት ቢኖርም በርካታ ቁም ነገሮችን አካፍለሽናል። ሰፋ ያለ አይን ለአይን እየተያዩ የሚደረግ ወግ እናስባለን፣ ለእሱ ጊዜ እንደምናገኝ ተስፋ እናደርጋለን። አዲስ አበባ ያሉ ባልደረቦቻችንም የትምህርት ቤቱን ሁኔታ ጎብኝተው የሚያጠናክሩት ቅንብር እንደምናካትት ተስፋ እናደርጋለን። ቆንጅት፣ ለዛሬው ግን አናን አመስግነን እንሸኛት። ረዘም ያለ ውይይት ነው ያደረግነው፣ ለዛሬ የሚበቃ ይመስላል። አና ተማሪዎች ማን ነው የሚሉሽ፣ ሲጠሩሽ? አክሊ አና አንዬ ያ አና አንዬ ነው ምሉ እንግዲህ። ያ አንዳንዴም አንዳንዶቹም ደግሞ እናት የሚሉም አሉ። ያ ልዩ ስሞች አለ፣ ልዩ ስሞች አለ፣ ስም አለ። ያ ብዙ ጊዜ አና አንዬ የሚሉኛል። እሺ አና ጌታ ነ ስለ ጊዜሽ እጅጉን አድርገን እናመሰግናለን። በቀጣዮቹ አመታትም እንደዚሁ ከአሁኑ የበለጠ ስኬት እንደሚኖርሽ እንተማመናለን። እግዚአብሔር ይስጥልን ስለጊዜሽ። አሜን፣ አመሰግናለሁ። እናንተም ያ ፕሮግራማችሁ ስለጋበዛችሁ በጣም አመሰግናል። ይህ እንዴት ስለተሰጣችሁን ስለምንሰራ ስራ ማካፍልም ስለቻልኩኝ አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። እንዴት አመሻችሁ። ዛሬ የዘንባባ ቀን ነው። በክርስትና እምነት ተከታዮች ዘንድ ሆሳዕና ሳምንት፣ የቀጤማ የትንሣኤው በዓል ዋዜማ ዛሬ ረፋድ ሰዓት ጀምሮ በየቤተ ክርስቲያኑ የክርስትና እምነት ተከታዮች የሆኑ ሁሉ ምናልባትም ከዛሬ ጀምሮ ሰሞኑን ባሉት ቀናት ከዚህ ዓለም በሞት የሚለዩ ሰዎች ቢኖሩ ፍታት ስለማይፈቱ፣ ዛሬ ረፋድ ሰዓት ላይ ክርስቲያኖች ሁሉ ፍታት ሲፈቱ ነው በየቤተ ክርስቲያኑ የዋሉት እና በዚህ በሰሙነ ህማማት ዳዊት ከመድገም በስተቀር የከበሮ የጸናጽል የፍታት ድምፅ የለም። በቤተ ብዙ ዜማ የለም። ግብረ ህማማቱ የእሱን የጌታን ጸዋት መከራ የሚያዘክሩ ምንባቦች ብቻ ናቸው የሚቀርቡት። በዚህ አይነት ሁኔታ ሰሙነ ህማማቱ ይከናወናል ማለት ነው። ለመሆኑ የዛሬው ወሳእና ምን ትርጉምና ስሜት አለው ለክርስቲያኖች? እንግዳ አለኝ። ሚስጥረዘነ መባል በሴሜን ሸዋ ዞን ወረና ወረዳ በባህልና ቱሪዝም ጽሕፈት ቤት የባህል ሴቶች ልማት ባለሙያ ሆኛ አገልግያለሁ። አሁን ላይ ደግሞ በዚሁ ወረዳ በሴቶች እና ሕጻናት ማህበራዊ ጉዳይ ጽሕፈት ቤት ባለሙያ ነኝ። ያው መጀመሪያ ሆሳሃና ምን ማለት ነው ብለን ስና ሆሳሃና በአብይ ጾም ውስጥ ለትንሳኤው አንድ ሳምንት ሲቀረው ያለው እሁድ ነው። ይህ ሆሳሃና ደግሞ ኢየሱስ ክርስቶስ ከገሊላ ወደ ኢየሩሳሌም ሲሄድ ያው ብዙዎቹ ድርሳቸውን በመንገድ ላይ እየነጠፉ የዘንባባ ዝንጣፊ ይዘው ሆሳዕና ላርያም ሆሳዕና ላርያም እያሉ የተቀበሉበት ቀን ነው። ሆሳዕናን ስናስብ ያው የሚመጣው ዘንባባ ነው። ዘንባባና ሆሳዕና የሚያገናኛቸው ነገር ኢየሱስ ክርስቶስ የእስራኤል እንዲሁም የአይሁድ ንጉስ ነው ብለው ንጉሳቸውን በደስታ ስለመቀበላቸው የገለጹበት እና የእነሱን ፍቅር የገለጹበት ሲሆን ዘንባባው የፍቅርና የክብር መገለጫ ነው ብዬ አምናለሁ። አድማጮች፣ ለክርስትና እምነት ተከታዮች ሳምንት መልካም የትንሣኤ በዓል እንዲሆን እመኛለሁ በሚቀጥለው 15 ቀን እንገናኝ ቸርን ሰንብት ንጉሴ ያክሌሉን ለዝግጅቱ እናመሰግናል አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ የምታደርሱንን አስተያየቶች እናስተናግዳለን ለምሽቱ ያልነውንም በዚሁ መቋጨታችን ነው አሁን የቀረን there <laughs> የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት ሦስት ሰዓት እስከ አራት ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። ለአሁኑ በዚሁ ተሰናበትን። ሰላም በደህና አደሩ። It's around going be